በእስር ላይ እያሉ ቂሊንጦ ማረሚያ ቤትን በማቃጠል ክስ ቀርቦባቸው ከነበሩ ሰላሳ ስምንት ተከሳሾች መካከል የልብ ሐኪሙና የአዲስ የልብ ሕክምና ማዕከል ባለቤት ዶክተር ፍቅሩ ማሩን ጨምሮ አራቱ በዚሁ ጉዳይ በሌላ መዝገብ ከተከሰሱት መካከል ደግሞ አንድ ሰው በአጠቃላይ አምስት ሰው ዛሬ ተፈተዋል። ከእስር ከተለቀቁት መካከል የሰማያዊ ፓርቲ የጎንደር ጽሕፈት ቤት አስተባባሪ አቶ አግባው ሰጠኝ ዛሬም ድረስ ጨለማ ቤት ተዘግቶባቸው የሚገኙ ጓደኞቼ በሙሉ እስካልተፈቱ ደስተኛ አልሆንም ሲሉ ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ ዝርዝር አላት። ቂሊንጦ ማረሚያ ቤትን በማቃጠል ተከሰው ባለፈው ሳምንት የፌዴራል ከፍተኛ ፍርድ ቤት በጉዳያቸው ላይ ብይን የሰጠውና በጠቅላይ ሚኒስትሩ ዶክተር አብይ አህመድ ትዕዛዝ በአቃቤ ሕግ ክሳቸው ከተቋረጠ ስልሳ ሁለት ተከሳሾች መካከል አምስት እስረኞች በዛሬው እለት ከእስር መለቀቃቸው ታውቋል። በአንድ መዝገብ ከተከሰሱት ሰላሳ ስምንት ተከሳሾች መካከል ዶክተር ፍቅሩ ማሩ፣ አቶ አግባው ሰጠኝ፣ አቶ ሲሳይ ባቱና፣ አቶ ከበደ ጨመዳ አራት ማለት ነው ከእስር ተለቀዋል። እንዲሁም በተመሳሳይ ቂሊንጦን በማቃጠል ከተከሰሱት 121 ተከሳሾች በኋላም በአምስት መዝገብ ተከፋፍሎ ጉዳያቸው ሲታይ ከነበሩና ተለቀው ከቀሩ እስረኞች መካከል አቶ ፋሲል አለማየሁ አንድ ሰው ከእስር ተለቀዋል። ከእስር ከተለቀቁት መካከል ዶክተር ፍቅሩ ማሩን ማምሻውን አግኝቼ አነጋግሬያቸው ነበር። ከቀኑ ስድስት ሰዓት ነው ከማረቢያ ቤት የተለቀቅኩት። በኢትዮጵያ አቆጣጠር ማለት ነው። ምን ያህል ዓመት ነው በእስር የቆዩት በጠቅላላው? አምስት አመት ከሶስት ቀን። በእስር ቤት እያሉ በጣም ህመም ላይ መሆኖትን በእስር ቤት እያሉ ደግሞ ወጥተው ሆስፒታል በህክምና ላይ እንደነበሩ የፍርድ ቤት መረጃዎችን እየጠቀስን ሪፖርት ስናደረግ ነበረ። የጤናዎት ሁኔታ እንዴት ይመስላል ከአምስት አመት በኋላ? በየጊዜው እርግጥ፣ በአንድ ወቅት ኦፕራሲዮን ባደረጉኝ ጊዜ አራት ወር ተኩል ነው ጥቁር አንበሳ የተኛሁት። በዛን ጊዜ በጣም አስጊ ሁኔታ ላይ ነበርኩኝ። ከዛ በኋላ ግን እየተሻለ እየተሻለ መጥቶ አሁን ጥሩ ጤንነት ላይ ነው ያለሁት። በጣም ጥሩ ጤንነት ላይ ያለው። በማህበራዊ ሚዲያ ላይ አንድ የሚንቀሳቀስ የቪዲዮ ነበረ፣ ልደታ በሚገኘው የፌዴራል ከፍተኛ ፍርድ ቤት ግቢ ውስጥ ከልጆት ጋር ሊተቃቀፉ ሲሉ ፖሊስ መሀል ገብቶ ሲከለክል የነበረ። ዛሬ ልጆትን አገኟት? እንግዲህ ከእስር ቤት ስወጣ ብቻዬን አይደለሁ፣ አንድ አምስት ሌሎች የነበርቱ ነበሩ። እነሱ ጋር ነው ለጊዜው። ቤተሰብም አያውቅም ነበረ በዛ ሰዓት እንደምፈታ፣ ከሰዓት በኋላ ነበረ የጠበቁት እንግዲህ መንገድ ላይ ያሉ ሰዎችን ስልክ ለምነን ደውለን ነው መጥተው ያገኘ ነው። ያው አገኛት እንግዲህ አሁን ያን አይነት ስሜት ለመግለጽ በጣም ከባድ ነው። ተሰብስበው ነው የመጡት ቁጭ ብለን መንገድ ላይ ስሜት ለመግለጽ በጣም ከባድ ነው፣ ምክንያቱም አምስት ዓመት ሰው እስር ቤት ሲኖር የሚያዳብረውና የሚሰማው ስሜት፣ ነጻነት ላይ ያለ የሚሰማው ስሜት አንድ አይነት አይደለም እና ደስ ብሎኛል ማለቱ ይቀላል። አሁን ምንድን ነው እንግዲህ ቀጣይ ሀሳቦ? ዛሬ ነው በእርግጥ የተወጡት። ምን አደረጉ እስካሁን? ከተፈቱ ጀምሮ ባለው ሰዓት ውስጥ ምን ሰሩ? የት ሄዱ? ዛሬ በምሳ ሰዓት የስዊድን አምባሳደር ጋር ሆኜ ከልጅም ጋር ከሌሎች ጋር ሆነን ወደ ቤት ደረስኩ። ከዛ ልብስ ቀያይረን ወደ ኢሚግሬሽን ቪዛም ስለሌለ ፓስፖርት ኤክስፓር ስላደረገና ያንን እንግዲህ ወደፊት ስዊድን መመለስ ስለማይቀር ያንን ነገር አደረገን። ከዛ በኋላ አሁን እዚህ ሆስፒታል ስመጣ በእውነቱን የሰዎቹን እንዲ ሰላም ልነበር፣ ግን በጣም ትልቅ ድግስ የበለጠ ልነግራቸው አልችልም። ድንኳን ሁሉ ጥለት ሙሉ ሰራተኞች ተሰብስበው ነው ጠበቁኝ። እና ስሜቴን በእውነቱ መጥቶታል። ወደፊት አላማይም ስንቅ የሚሆነኝ ነገር ሰጥተውኛል። ዶክተር ፍቅሩ ማሩ ታሰረ ከሶስት አመት ከስድስት ወር በኋላ የተፈታው ቀድሞ ከታሰረበት የሽብር ክስ በነጻ ተሰናብቶ በቂሊንጦ ቃጠሎ በመከሰሱ ምክንያት እስካሁን መቆየቱን የሚናገረው የሰማያዊ ፓርቲ የጎንደር ጽህፈት ቤት አደራጅ አቶ አግባው ሰጠኝን ማምሻውን በስልክ አነጋግረዋለሁ። አቶ አግባው በዛሬው እለት ከስር ቢለቀቅም ከእርሱ ጋር ታስረው አንድ ላይ የማሰቃየት ተግባር ሲፈጸምባቸው የነበሩ እስረኞች ሳይፈቱ በመቅረታቸው ደስታው ግማሽ እንደሆነበት ይናገራል። እንዲሁ አሁን አሁን ወጥቼም ራሱ እዛ ቅሊንጦ ላይ የቀረ ነገር አለ። በእኔ እምነት አሁን በሶስት በባለፈው ዓርብ ከፍተኛ በጣም በርካታ ልጆችን ከስልሳ በላይ የሚሆኑ አሁንም አጎሪያ ቤት አስገብተው እያስተቃያቸው ነው የሚገኙት እነ ሞቱ አለቃ ማስረሻ አሁን በዚህ ከሰላሳ ስምንት እነ ፍቅረ ማርያም ጓደኞች እነሱን ጨምሮ አስራ ሁለት ሰዎች ደግሞ ድዋይ ተወስደው በምን ሁኔታ ላይ እንዳሉ አላውቅም እና የእነሱ እዛ መቅረት እና እነሱ በስቃይ ላይ ሆኖ የኔ መፈታት እኔ የእውነት ነው ምነግርሽ እነሱ ጋር ስለሆነ ያለሁትም በሀሳብ እንደው ምንም እስካሁን የተለየ ስሜት ለእኔ የኔ መፈታት የታየ ነገር የለም። አቶ አግባው በቂሊንጦ ማረሚያ ቤት ብቻ 300 የሚሆኑ ከፖለቲካ ጉዳይ ጋር በተያያዘ ያልተፈቱ ቀሪ እስረኞች እንዳሉ ጠቅሶ ቃሊቲ፣ ሸዋሮቢትና ዝዋይ ደግሞ ብዙውን ቁጥር የሚይዙ እስረኞች እንዳሉ ይናገራል። በቂሊንጦ ቃጠሎ ከተከሰሱት መካከል 16 ተከሳሾች ከፍተኛ የማሰቃየት ተግባር እንደተፈጸመባቸው የመንግስቱ የኢትዮጵያ ሰብዓዊ መብት ኮሚሽን ለፍርድ ቤት ባቀረበው ሪፖርት ማረጋገጡ ይታወሳል። ከ16ቱ መካከል አንዱ አቶ አግባው ሰጠኝ ሲሆን ስለዚህ ሁኔታ ጠይቀው ጥያቄው ነበር። ያ ማለት ግን ጠቅላላ እነዛ ያልተዘረዘሩ ሰዎች ላይ ጥቃት አልተፈጸመም ማለት አይደለም። በቅርንጮ ቃጠሎ ምክንያት በሸዋሮ ቤት ለምርመራ ተብሎ በከፍተኛ ስቃይ ይህ ወፌላላ የሚባል የምርመራ ዘዴ ተገልጦ ጫማ ግር መገረፍ፣ ራቁትን መገረፍ የተለያዩ ደገባዎች ተፈጸሙብን ጊዜ አስመዋሪ እና አስተቃቂ በሆነ ምርመራ የማናውቀውን ቃል ልንፈርም ተገደል ተከሰን ከቆየ በኋላ ያውም እንደዚህ አስራ ስድስት ሰዎች የአብዛኛው ሰው ቁስሉ ሽሮ ስለነበረ የተወሰነ ሰዎች ገላችን ላይ የነበረው ምልክት ስላልጠፋ ነው ያን የሰብአዊ መብት የጻፈልን። ያም ሊሆን ግን እኛም ላይ የተጻፈው ነገር ሙሉ አይደለም። ከዛ በላይ ነው ጉዳታችን፣ ከዛ በላይ ነው የደረሰብን ጥቃት። ሙሉን አልጻፉትም። እንዲህ ያለው ድብደባና ማሰቃየት የደረሰብን እነርሱ ያዘጋጁትን ቃል እንድናምን ነበር ይላል አቶ አግባው ሰጠኝ። የተቀረባበረ ክስ ነው። እኔን አሁን ለምሳሌ እኔም ያሉኝ በዞን አንድ ያለውን ታራሚ አደራጅተ ዞን ሁለትና ዞን ሶስት ካሉት ጋር አድርገ አቀርባ አብረ በሰሜን ጎንደር በጎንደር አድርገ ኤርትራ የጎንደር ልጆችን አማራ ልጆችን አደራጅተ ኤርትራ ገብተ ከሰዋት ተቀላቀላለ ስለ ፈርም የሚል ነበር። እኛ ላይ የደረሰው ራሳቸው ነግረውን ራሳቸው አለማምደውን ነው። ቪዲዮ ላለ ዶኩመንታዊ ተብሎ በጣም በአሰቃቂ ሁኔታ ሂደን ቃል አንሰጥን ስንባል መተን እየተገበያት ፖሊሲ የተሰቀል የነገሩንን ነገር አዙረ እንድን የተደረገው ማለት ነው። በሸዋሮቢት እስር ቤት ከመስከረም ሀያ እስከ ህዳር አስር ድረስ በነበረ ምርመራ የደረሰበትን ከፍተኛ የማሰቃየት ተግባርም ይዘረዝራል።

ካልሆነ አናክምም ብለው ህክምና ሁላ የተለከሉ ፈጠሪያ ሌዳበት አጋጣሚ አለ። ተከሳሾቹ የደረሰባቸውን ጉዳት በተመለከተ ለፍርድ ቤት አቤቱታ ካቀረቡ በኋላ የኢትዮጵያ ሰብአዊ መብት ኮሚሽን አጥኒ ቡድን በወቅቱ እስረኞቹ ተዛውረውበት ወደሚገኙ ሸዋሮቢት ማረሚያ ቤት ተገኝቶ እስረኞቹን ማነጋገሩና በተደረገው የማጣራት ሂደትም ለፍርድ ቤቱ ባቀረበው ሪፖርት ከአቤቱታ አቅራቢዎቹ መካከል አስራ ስድስቱ በካቴና ታስረው መክረማቸውን በሰውነታቸው ላይ ከቀረ ምልክት ማረጋገጡን የጣቶች መሰበር፣ ሰፊና ጠባብ ጠባሳዎች፣ የድብደባ ምልክቶች፣ የጥፍር መውለቅና የተለያዩ ጉዳቶችን ከሰውነት ክፍሎቻቸው ላይ መመልከቱን አረጋግጦ ነበር። አቶ አግባው ከነዚህ መካከል አንዱ እንደሆኑ ገልጸው በምስማር የተቸነከሩበት ጠባሳ እንዳለም ለአሜሪካ ድምጽ ተናግረዋል። ከተከሳሾቹ ጠበቆች መካከል አቶ ወንድሙ ኢብሳ ይህ የሰብአዊ መብት ኮሚሽን ሪፖርት ከወጣ በኋላ ፍርድ ቤቱ መዝገቡን ሊዘጋው፣ እስረኞችንም በነጻ ሊያሰናብት ይገባል በሚል ሲከራከሩ መቆየታቸውን ጠቅሰን ባለፈው ሳምንት መዘገባችን ይታወሳል። አቶ አግባው ሰጠኝ በበኩላቸው ዛሬ ከዚህ እስር ነጻ ቢወጡም መንግስት ሁሉንም እስረኞች ለመፍታት የገባውን ቃል አክብሮ እስረኞቹን እንዲፈታ ይጠይቃል። መንግስት እስረኛ ልፈታለሁ ብሎ ጥፋቱን አምኖ ለሀገር መግባባት ብሎ ለራሱ ቃል ገብቶ እፈታለሁ ካለ በኋላ በአንድ መዝገብ ሰዎች ተከሰው አንድ አይነት ከሲዘው የተለቀቃለ እዛ ደግሞ ይቀራል እና መንግስት በፊት ካሰረው አሁን ቃል ገብቶ ካሰ ያሰረው ስለነበረ ነው። በጣም ከባድ ነው። የቤተሰብ ላይ በተጫና ቀላል አይደለም። መንግስት እስረኞቹን ለመፍታት ውሳኔ ካስተላለፈ በኋላ እስካሁን ቁጥራቸው በውል ያልታወቁ እስረኞች ከእስር እየተለቀቁ ሲሆን ከእስር የወጡት እስረኞችና የምናነጋግራቸው ሰዎች ከእነርሱ ሌላ ከፖለቲካ ጋር በተያያዘ እስር ቤት የቀረ ብዙ እስረኛ እንዳለ መግለጻቸው ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።